voice of America። የኢትዮጵያ መንግስት ባለፈው ዓመት ከናይሮቢ አፍኖ ወስዷቸው ነበር ያላቸው ሁለት ተደራዳሪዎቹ ከትናንት በስቲያ ሰኞ መለቀቃቸውን የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አስታወቀ። እነዚህ ከአንድ አመት ከአራት ወራት በኋላ የተለቀቁት ሁለቱ የግንባሩ ባለስልጣናት ሱሉብ አህመድ እና አሊ ሁሴን የሚባሉ ሲሆኑ ሁለቱም አሁን ከቤተሰቦቻቸው ጋር በጤና እንደሚገኙ የግንባሩ የስራ አስፈጻሚ ኮሚቴ አባል እና የኢንፎርሜሽን ቢሮ ኃላፊ ማምሻውን ለቪኦኤ ገልጸዋል። ሰዎቹ የተለቀቁት በኬንያ መንግስትና በሌሎችም ዓለም አቀፍ ጥረቶች መሆኑን አቶ ሀሰን ገልጸዋል። አንድ የኢትዮጵያ መንግስት ባለስልጣን ቀደም ሲል ለቪኦኤ ሰጥተውት በነበረ መግለጫ ሰዎቹ እጃቸውን በገዛ ፈቃዳቸው ሰጡ እንጂ በክሱ ላይ እንደሚባለው አፈና ወይም ጠለፋ ተካሂዶባቸው አይደለም ብለው ነበረ። አቶ ሀሰን አብዱላሂን ያነጋግራቸው ሶሎሞን አባተ ነው። አቶ ሀሰን አብዱላሂ ጤና ይስጥልኝ፣ እንደምን አመሹ? ደህና ደህና ነኝ ሶስት እንዴት ነው? እግዚአብሔር ይመስገን ደህና ነኝ። ኃላፊነትን እስቲ ያስታውሱን አሁን ያሉበትን። የወሬን ብሔራዊ ነፃነት ግንባር የስራ አስፈጻሚ ኮሚቴ አባልና የኢንፎርሜሽን ቢሮ ኃላፊ ነኝ። የእናንተ ግንባር ዛሬ ባወጣው መግለጫ ሁለት ኢትዮጵያውያን ባለፈው አመት ተጠልፈው ተወስደው መለቀቃቸውን አስታውቃችኋል። እንዴት ነው ይሄ ሁኔታ የተፈጠረው? እስቲ እንገሩኝ እንደሚታወቀው እነዚህ ሁለቱ የኦጋዴን ብሔራዊ ነፃነት ግንባር ለድርድር መጥተው ነበረ ናይሮቢ በኢትዮጵያ ሰላዮች ብዙ ታግቶ ወደ ባልታወቁበት ቦታ ታስሮ እንደነበረ ይታወቃል። ከአንድ አመት በላይ እና ከትናንትና ወዲያ ጁን አንድ ላይ ሰኞ ዕለት የኢትዮጵያ ሰላዮች ወደ ቦርደር በማምጣት ነው የእነዚህ ሰዎች ሀላፊዎቻችን እየተለቀቁ እዛ በኋላ ነው ከኛ ጋር ግንኙነት አድርገን ይዘናቸው ወደ ናይሮቢ የመጣ ነው። እና አሁን ጤናቸው በጥሩ ሁኔታ ነው የሚገኙት። ከቤተሰቦቻቸው ጋር ተቀላቅለው አሁን የሚኖሩት። የት ነው የተለቀቁት እነዚህ ሰዎች ለመሆኑ? በኢትዮጵያና በኬንያ ድንበር ነው የተለቀቁት። የት ነው በትክክል እዚህ ቦታ የሚሉኝ አለ? በኢትዮጵያ በኩል ነው በኬንያ በኩል ነው የለቀቋቸው? በኬንያ በኩል እንዴት ነው የተለቀቁት? ምን አሏችሁ? እኛ የወደን ብሔራዊ ነጻዎች ግንባር ከኢትዮጵያ ጋር የሰላም ድርድርን በኬንያ ሀገር አሁን በፊት ወት ጊዜ እንዳደረግ ይታወቃል። በኬንያ አደረጋ ነበር ንግግሩ የተጀመረው እና እነዚህ ሁለት የኦገደን ብሔራዊ ነጻ አውጪ ግንባር ኃላፊዎቻችን ደግሞ ከሀገር ውስጥ ወጥተው ነበረ ለዚህ ጉዳይ ድርድሩ እንዲሳተፉ የመጡ እና እነዚህ ኃላፊዎቻችን በኋላ በኬንያ በኩልም ዲፕሎማሲ ሪፈርት እያደረጉ ሌሎችም ኢንተርናሽናል ኮሚኒቲ የዓለም አቀፍ ማህበረሰብም በኩላቸውን አስተዋጽኦ የከፈሉ ኃላፊዎቻችን እንዴት እንደምንለቀቁ እንኳን በፊትም ጊዜ ተደራድረው ተነጋግረው ነበረ እና እስከ ኬንያ ፕሬዚደንት ድረስ ሁኔታው ደርሶ ኢትዮጵያ ጠቅላይ ሚኒስትር ጋር ተነጋግረው ነበረ ስለዚህ ጉዳይ በዚህ በዚህ ብቻ ነው። በዲፕሎማሲ ፍርት ነበረ የተተለቀቀው። አቶ ሀሰን፣ ለመሆኑ እነዚህ ሰዎች በመደበኛነት የሚኖሩበት ቦታ ይታወቃል ወይ? መግለጽ ይቻላል? ሴኩሪቲ ጉዳይ ስለሆነ እዚህ ቦታ ይኖራል ብዬ ለመግለጽ ለመቆጠብ እወዳለሁ። ግን ከኢትዮጵያ ውጭ ነው የሚኖሩት። አዎ ከኢትዮጵያ ውጭ ነው የሚኖሩት። አቶ ሀሰን ያን ጊዜ ከአንድ ዓመት በፊት ሰዎቹ መጠለፋቸውን ባሳወቃችሁበት ጊዜ የኢትዮጵያን ባለስልጣናት አነጋግረን ነበር እና ሰዎቹ እጃቸውን ራሳቸው ናቸው የሰጡት ሄደው ለኢትዮጵያ መንግስት ባለስልጣናት፣ ለሶማሌ ክልል ባለስልጣናት ብለውን ነበረ። አሁን ከተለቀቁ በኋላ ምንድን ነው የነገሯችሁ ለእናንተ? ከነሱ የሰማናቸው ምንም ነገር የለም። ግን እንደሚታወቀው ከአሁን በፊትም እንደሰማነው ሶስት የተለያዩ የሚያምታቱ አስተያየት ሚብሎች ነበረ። ከኢትዮጵያ መንግስት ከአን በፊት የተሰማ አንደኛው ይሄ እንዳልከው እነሱ ራሳቸውን እጃቸውን የሰጡት ነው። ሌላው ደግሞ የክልሉ ዋና አስተዳዳሪ እኛን ነበረ የጠልፈናቸው ብሎ በሬዲዮ ና ድረገጻቸው ላይ ሲናገረው ነበረ። ሶስተኛው ደግሞ እነሱ ራሳቸው በማዕከላዊ መንግስት ታግቶ እንደተወሰኑ ነው የተነገረው። እና የሉ የሚያንሳታ ኢንፎርሜሽን ነበረ የሚሰጡት መረጃ ማለት ነው። ትክክል አለመሆኑ ደግሞ በተከሰተ ሁኔታ ላይ ለመረዳት ይቻላል። እነዚህ ሰዎች ከፍላጎቻቸው ውጪ ተወስደው ነበረ ታግቶ በኢትዮጵያ በተለይም በጦር ኃይል ሰላዮች ቡድን ታግቶ ነበረ የተወሰዱት እና በዚህ ምክንያት አሁን የኬንያ መንግስት ጣልቃ ገብቶ በሰላም ተደራድሮ እነዚህ አላፊዎቻችን ወደ ገበታቸው እንዲመለሱና ወደ ታገቱበት ቦታ እንዲመለሱ የተጠየቁት። እናንተ አላገኛችኋቸው ማለት ነው? እንደ ኦብነግ ባለስልጣናት አግኝታችሁ እነዚህን ሁለት ሰዎች አቶ ሱሉብ አህመድንና አቶ አሊ ሁሴንን አግኝታችሁ አላነጋገራችኋቸውም? አነጋግረናቸዋል። እና ስለተፈጠረው ስለነበሩበት ሁኔታ የነገሯችሁ ነገር አለ? የት ነው የተቀመጡት? ከእናንተ ጋር ከተለያዩ በኋላ ወይም እንዳላችሁት ከናይሮቢ ተጠልፎ ከተወሰዱ በኋላ በምን ሁኔታ ነበር ያሉት? ምን ተደረጉ? ያልታወቀ ቦታ ነበረ የተወሰዱት እና እስካሁን ድረስ ቦታው የት እንደሆነ አይታወቅም። ግን ደብረ ዘይትና አዲስ አበባ መሀል አካባቢ ነው ነበረ የተያዙት። ግን ይህንን ቦታ ብሎ መጥቀስ ያስቸግራል፣ ምክንያቱም ለእነሱ ራሳቸው አካባቢውን ስለማያውቁት፣ ያልታወቀ ቦታ ነው የተወሰዱት። በምን ሁኔታ ነበር ተይዘው የቆዩት? የነገሯቸው ነገር ካለ ይሄ እንኳን ዝርዝር ለመስጠት ለመቆጠብ እወዳለሁ፣ ምክንያቱም የሴኩሪቲ ጉዳይ እና የጤንነት የጨንነት ጉዳይ የሁሉም የሞራል ጉዳይ ስለሆነ እዚህ ለመዘርዘር አሁን ለመቆጠብ ይወዳለሁ። ግን አሁን ለወደፊቱ ሁኔታዎችን ዝርዝር ለማውጣት እንፈልጋለን ግን አሁን እዚህ ለመቆጠብ ይወዳለሁ እና ምንም ደረሰብን ያሉት ነገር ወይም እነ ገሌ ያነጋግረውናል በዚህ ሁኔታ ተነጋግረናል ያሏችሁ ነገር የለም ወይስ፣ ምንድን ነው ምክንያታችሁ የማትናገሩበት? አሁን እነሱ ያሉት ከኢትዮጵያ ውጭ ነው። ከኢትዮጵያ ውጭ ነው ያሉት ግን የተለቀቁት ከሶስተኛ ያይ ስለሆነ ማለትም ኬንያና ሌሎችም ሀገሮች ስለተሳተፉ ይህ ሁኔታ ግጭት ሊፈጡ ይችላል ብል ነው ከኛ ጋር ሳይሆን ከነዚህ ድፕሎማሲያዊ ሰዎች ያድርገው ኃላፊዎቻችን እንዲፈተው ጥረት ያደረጉ ሁሉ ቅር ስለሚላቸው ነው። አሁን ሁኔታዎቹን ካጣራም በኋላ አስቀድመን ለመነጋገር አንችልም፣ ምክንያቱም ካጣራም በኋላ ነው ይህ ሁኔታ ለእናንተም ሆነ ለሌላ ሚዲያዎችን ጋዜጣዊ መግለጫ የምንሰጠው እንጂ ሁኔታው ገና ሳይጠራ ይህ ተደርጓል ብለን ለመናገር ያስቸግራል። ግን ቢያንስ ቢያንስ በአካል ደረጃ እንደዚህ ስታያቸው በቁመናቸው ላይ የደረሰ ችግር ወይም የተፈጠረ ለውጥ ታያላችሁ በፊት ከነበሩበት ሁኔታ። እንዲሁም አቶ ሐሰን እነዚህ ሰዎች በአሁኑ ጊዜ ለመገናኛ ብዙሀን መግለጫ ሊሰጡ አይችሉም እንዴ? እኔ ላናገራቸው አልችልም አንደኛቸውን ወይም ሁለቱንም እስቲ ከነሱ ጋር ተነጋግሬ ሁኔታውን ካጠራው በኋላ ያው መስ- መስጠት እንችላለን። ከኢትዮጵያ ጋር ያላችሁ ግንኙነት በአሁኑ ሰዓት ምን ይመስላል? ከመንግስቱ ጋር ከአሁኑ በፊት የሰላም ድርድር በናይሮቢ ላይ ተነጋግረን ነበረ። አንደኛ ዙር፣ ሁለተኛ ዙር እና ሶስተኛ ዙር ላይም ቅድመ ሁኔታዎችን እንዳይፈጠሩ እና ለሶስተኛ ዙር ዝግጅት እየተደረገ መሆኑ ይታወቃል። እና በአሁኑ ሰዓት የኢትዮጵያ መንግስት በምርጫ ቢዚ ስለሆኑ ለወደፊቱ ምናልባት ሁኔታዎቹን ከተመቻቹ እና አንዳንድ ነጥቦችን ከተስማማንበት የሰላም ድርድሩ ሊቀጥል ይችላል ብለን ነው ምናም ነው። እናንተ በእናንተ በኩል ዝግጁ ናችሁ ለመደራደር ለመስማማት? የድርጅታችን አርማ እንደሚያሳየው በጠመንጃና በእስክርቢቶ ነው እና ጠመንጃችንም ይዘን በሀገር ውስጥ ወደ ሀገር የጦርነት ቀጠና ስለሆነ ምን ጊዜም ውጊያ አለ ያው በስክሪፕቶን በኩልም ወይም በዲፕሎማሲ በኩልም እየሰራን ስለሆነ እኛ ሁልጊዜም ዝግጅ ነን። የኢትዮጵያ መንግስት ዝግጅ ከሆነ እኛም ዝግጅ ነን። ይህ ወደ የፖለቲካ እና ማህበራዊ ችግሮችንም በ ጠረጴዛ ዙሪያ ሆነ የምንፈታ ከሆነ ያው እኛ በደንብ ነው የምንቀበለው። አቶ ሀሰን እንግዲህ ሰሞኑን ደግሞ ከአቶ ሱሉብ አህመድና ከአቶ አሊ ሁሴን ጋር መወያየት የምንችልበትን መድረክ ያመቻችልናል ብዬ ተስፋ አደርጋለሁ ቀደም ሲል በገለጹልኝ መሰረት። ለዛሬ ግን ለጊዜውና ለማብራሪያው በጣም አመሰግናለሁ። እኔም የተሰጠኝ ድል አመሰግናለሁ። ያው ሁኔታውን አመቻችተን ሁቻችንን ለመነጋገር እንደሚችሉ ያው ዝግጅት እናደርጋለን። ደህና እሺ። ሪስ ጥልሽ ለላቸው ደህና